ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር በዋሽንግተን በኩል አድርገን በአዲስ አበባ፣ ከዚያ ወደ መቀሌና ወደ ቡርኪና ፋሶ አብረናችሁ እንጓዛለን። ሰላም እንደምናመሻችሁ። በመርሳ በኩል አድርገን መንገድ አበዛን። ዛሬ የማናገር ተጠርቶ የማናገር ይቀራል። በምሽቱ ጋቢና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለሕዝብ ተወካዮች ትላንት ምሽት ያደረጉት ንግግር እናስቀድም በደቡባዊ ድንበሮቻችን በኩል ትልቅ በጣም ትልቅ ግድግዳ በቅርቡ እንገነባለን። የፕሬዝዳንቱ ንግግርና የአፍሪካ ፖሊሲን በተመለከተ ያለውን መረጃ እናሰማችኋለን። ከዚያ ወደ ትግራይ ክልል እናመራለን። አንድ ጎበዝ ወጣት በዚች አሪፍ ባጃጅ ይሳፈራል። ሲወለድ ሁለት እጆቹ ከክንዱ በታች የሉም፣ እግሩም ላይ ጉዳት አለው። ግን ሰርቶ ሀብት ያፈራና መሮጥ አይቸግረኝም የሚል ነው ብዙ የቅርጽ ብቻ ነው እንጂ የሚያስቸግረኝ ነገር የለም። መረጥ እችላለሁ መረጥ እችላለሁ፣ መስራት ደግሞ እችላለሁ። ሁሉም ነገር እችላለሁ እኔ አያስቸግረኝም። የሆነ የሁን ስራ አያስቸግረኝም። ራሴ በጭንቅላቴ አያስቸግረኝም ብዬ ስገባ ሁሉም ይሳካለኝ ማለት ነው። አናንያ ሶሪና ኤልያስ ገብሮ የተባሉ ሁለት ጋዜጠኞችና የኢንተርኔት አምደኞች ክስ ሳይመሰረትባቸውና የታሰሩበት ምክንያት በይፋ ሳንነገራቸው ከሶስት ወር በላይ በእስር ቤት እንደሚገኙ ቤተሰቦቻቸው ለአሜሪካ ድምጽ ገለጹ። ሄደን ከመጠየቅና ቀለብ ከማድረስ በተቀረ ምንም ነገር የለም። እንዲጠየቅም አካል ጠፋም የሚሉት ነገር የለም። ምንም ነገር የለም። በቃ በስተመጨረሻ ወደ ዋጋ ዱጉ ቡርኪና ፋሶ ስናመራ የአፍሪካ ፊልም ፌስቲቫል ላይ ሁለት ኢትዮጵያዊ ፊልሞች እየታዩ ነው። ፍሬ በደንብ አድርጎ የተመልካቹ ስሜት ሰቅዞ የመያዝ አቅም የነበረው እዛ የነበረው ተመልካች ካለቀ በኋላ ከፍተኛ አድናቆት ነው የተቸረው። አቶ ዳግም አንተ ደፋ ሰማላችሁ፣ ፕሮግራም ስትሰሩ ለህሊናችሁ ለወዳችሁ አትስሩ። ማንተጋፍቶት ስለ ሺ ግርታ የተሰኘው ፊልም አዘጋጅና አዘጋጅ ነው። ዛሬም በጋቢና ይሳፈራል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ድጋሚ ለዜናው ተመልሰናል። ቀዳሚው ዜናችን በዩናይትድ ስቴትስ ምክር ቤት ፊት ቀርበው ትላንት ማታ የመጀመሪያ ንግግር ያደረጉት የሀገሪቱ ፕሬዚዳንት ዶናልድ ትራምፕ ከስድስት ሳምንታት በፊት ቃለ መሐላ በፈጸሙበት ወቅት ካሰሙት ንግግር የተሻለ ብሩ ተስፋ አንጸባርቀዋል። የዝቅተኛ አመለካከት ጊዜ አልፏል፣ የተራ ንትርኩን ወቅት ወደኋላ እንቶ ብለዋል ፕሬዚዳንቱ በንግግራቸው። ይሁንና ፕሬዚዳንቱ በተለይም ጽንፈኛ እስላማዊ አሸባሪነት በሚሉት ላይ የጠብ አጠቃቀም መቀጠላቸው አልቀረም። በርካታ የዜና አውታሮች በገለጹት መሰረት የብሔራዊ ፀጥታ አማካሪ ሌተናንት ጄኔራል ኤች አር ማክ ማስተር እና ሌሎች የጽህፈት ቤታቸው አባላት እንዲህ አይነት አጠቃቀም እንዲያቆሙ መክረዋቸው ነበር። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድንን ከምድረ ገጽ ለማጥፋት በሙስሊም ዓለም ካሉት ጨምሮ ከአጋሮቻችን ጋር እንሰራለን ብለዋል ትራምፕ። ፕሬዚዳንቱ አያይዘውም የሀገሪቱ መሰረተ ልማት መልሶ ለመገንባት የአንድ ትሪሊዮን ዶላር ወጪ እንዲመደብ፣ ወታደራዊ በጀት ታይቶ በማይታወቅ መልክ ከፍ እንዲል የሀገሪቱ ምክር ቤት እንዲያጸድቅ እንደሚጠይቅ ገልጸዋል። የዩናይትድ ስቴትስ ምክር ቤት አባላት ፕሬዚዳንቱ ሁለት የሀገሪቱ የምክር ቤት ክፍሎች በተገኙበት ያደረጉትን ንግግር የተከታተሉት በተለያዩ ቦታዎች ሆነው ነው። አንዳንዶቹ በህግ መምሪያ ምክር ቤት ክፍል፣ ሌሎቹ ደግሞ በቴሌቪዥን፣ ሌሎች ላስ ቬጋስ ውስጥ በህብረት ሆነው ነው የተከታተሉት። አንዳንዶቹ ለሀገሪቱ ቀስቃሽ የሆነ ራዕይ አሳይተዋል ከሁሉም በላይ አሜሪካን ማስቀደም የሚለውን አንጸባርቀዋል ይላሉ። ሌሎቹ ደግሞ ፕሬዚዳንቱ የገቡትን ቃል እንደሚፈጽሙ ገና ማሳየት ይኖርባቸዋል ይላሉ። እንዴት እንደሚያከናውኗቸው የሚያሳይ ተጨባጭ እቅድም አላሳዩም ብለዋል። ዴሞክራቶቹ የምክር ቤት አባል ሩብን ኪሁን ትራምፕ የስራ እድል መፍጠር የሀገሪቱን ኢሚግሬሽን ስርዓት ማስተካከልና የጤና ጥበቃ አሰራርን ለማሻሻል እቅድ ለማቅረብ አለመቻላቸው አሳዝኖኛል ብለዋል። ዜናው አበቃ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱጌዘር። ቀዳሚው ዘገባችንም እንደዚሁ በዜናው እንደገለጽ ነው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለመጀመሪያ ጊዜ ለምክር ቤት አባላት ያሰሙት ንግግር ይሆናል ከሪፐብሊካኖች ሞቅ ደመቅ ያለ ጭብጨባ እንደዚሁም፣ እየቆሙ ከዴሞክራቶቹም ደግሞ አክብሮት የተሞላው አቀባበል ነበር የተደረገላቸው። ፕሬዚደንት ትራምፕ ከዩናይትድ ስቴትስ ምጣኔ ሀብት፣ የንግድ እና የውጭ ግንኙነት ፖሊሲ ተነስተው በምርጫ ዘመቻ ወቅት የዩናይትድ ስቴትስን ድንበር ለማስጠበቅ የገቡትን ቃል ጨምሮ በፖሊሲያቸው ቅድሚያ የሚሰጧቸውን ጉዳዮች ተንትነው አቀረቡ። ሁሉ አሜሪካዊ ስኬታማ ሕይወት እንዲመራ እንፈልጋለን። ይህ ሊሆን የሚችለው ግን በሕግ አልባ ሁኔታዎች ውስጥ አይደለም። ድንበሮቻችንን በማስከበር ሕግና ስርዓት እንዲሰፍን ማድረግ ይኖርብናል። በፍጥነትም በደቡባዊ ድንበሮቻችን በኩል ትልቅ በጣም ትልቅ ግድግዳ እንገነባለን ብለዋል ፕሬዚደንቱ። በፕሬዚዳንት ትራምፕ አገላለጽ መሠረት የያዙት አጀንዳ ወይም እቅድ የአሜሪካን ታላቅነት የሚገለጽበት አዲስ ምዕራፍ ነው ብለዋል። ይህም የቀረጥ ክፍያ ለውጥን ለአሜሪካውያን የተሻለ የንግድ ስምምነትና ኦባማ ኬር የሚባለውን የፕሬዚዳንት ኦባማን የጤና ጥበቃ ሕግ በሌላ መተካትን ያጠቃልላል። አሜሪካን ከሽብርተኛነት ለመከላከልና ለመጠበቅ ቃል የገቡት ፕሬዚዳንት ትራምፕ ከተቀረው ዓለም ጋር ደግሞ ቀጥተኛ መደራደር የሌለበትና ትርጉም ያለው ግንኙነት እንደሚመሰርቱ ተናግረዋል። አሜሪካ የጋራ ፍላጎት እስከስተናገደበት ድረስ አዲስ ወዳጅነት ለመፍጠርም ሆነ አዳዲስ ወዳጆችን ለማፍራት ፈቃደኛ ነች። ከጦርነትና ከአመፅ በቀር ወዳጅነትና ሰላምን እንሻለን ብለዋል ፕሬዚደንት ትራምፕ። የትራምፕ አስተዳደር የአፍሪካ ፖሊሲ ምን እንደሚመስል ተንታኙ ስቲቨን ግሩዝን ሲያስረዱ ከዚህ የትራምፕ አስተዳደር የአፍሪካ ፖሊሲ ምን ሊሆን እንደሚችል በመጀመሪያው አንድ ወር ጊዜ ውስጥ በእውነቱ ምንም ያየነው ነገር የለም። እስካሁን በውጭ ጉዳይ መስሪያ ቤት ውስጥ ረዳት የውጭ ጉዳይ ሚኒስትር የሆኑት ሰው አልተሾሙም። የብዙ የአፍሪካ ሀገሮች አምባሳደሮች ቦታ ገና አልተሞላም። ከእነዚህ ሀገሮች አንዷ ደቡብ አፍሪካ ናት። ሄኖክን ለዘገባው እናመሰግናለን። አሁን ወደ መቀሌ ነው የምናመራው። አንድ ጎበዝ ወጣት በዚች አሪፍ ባጃጅ ይሳፈራል። ሲወለድ ሁለት እጆቹ ከክንዱ በታች የሉም፣ እግሩም ላይ ጉዳት አለው። ግን ሰርቶ ሀብት ያፈራ እና መሮጥ አይቸግረኝም የሚል ነው። ከግርማይ ገብሩ ጋር ያደረገው ቆይታ ቀጥሎ ይቀርባል። ከመቀለ ከተማ ወደ 45 ኪሎ ሜትር ርቃ በምትገኘው የሀገረ ሰላም ከተማ ውስጥ ነው ያለ ነው። ሀገረ ሰላም ከተማ ውስጥ ኃይልሽ ገብረስላሴ የተባለ እጅ የለውም ማለት እንችላለን። እግሮቹ ላይም እንደዛ በቀላሉ የሚራመድ አይደለም። ቢሆንም ግን ሁለት እጆች እንኳን ሳይኖሩት የራሱ የብረታ ብረት ማዕከል ከፍቶ እየሰራ ነው ያለው። ኃይልሽ፣ ይሄ ነገር በአደጋ ምክንያት የደረሰብህ ነው ወይስ እንዲሁ ካፈጣጠረህ ነው? ከፈጣጠራይ ነው፣ ፍጥረቴ ነው ማለት ነው። ጉዳት አልደረሰብህም? ጉዳትና የለኝ። እድሜ ስንት ነው? እድሜ ሀያ ሶስት ነኝ። አባት እናት አሉ? አሁን በህይወት የለም። ሁለት እጅ የለህም፣ እንደገና ደግሞ እግርህ በደንብ አትራመድም። እራመዳለሁ ግን ብዙ የቅርጽ ብቻ ነው እንጂ የሚያስቸግረኝ ነገር የለም። መረጥ እችላለሁ፣ መረጥ እችላለሁ፣ መስራት ደግሞ እችላለሁ። ሁሉም ነገር እችላለሁ። የሚያስቸግረኝ ነገር የለም። እንዴት ወደ ስራ እንደገባህ እስኪ ንገረኝ። ብር ከሰው የሚቀበል አልወድም። እኔ ራሴ ሰርቼ ኖራለሁ። ሳይክል ነው የማከራው ነበር። ሳይክል እያከራየህ ትኖር ነበር። ማን ያስተማረህ ይህንን የብረታ ብረት ስራ? የሚያከረው ሳይክል ብረታ ብረት ጋር ነበረ። በዛ ላይ እዛ ጠገብህ ነበሩ። እያየ ይችላለሁ። ይቻላል ማለት ነው የሚሰራስ ይቻላል ደግሞ ባጃጅም አለች። ሰማው ባጃጅ አለች። አንተ ራስ ትነዳታለህ? እነዳታለሁ። እንዴት ነው አታስቸግርህም? አታስቸግርህ የሆነ ሞዶፊክ ነገር የሰራህላት ነገር አለ? አንድ አለች ፍርሴን ብቻ። እሷን ደግሞ ሌላ ሰው ይጠቀምባታል። እያከራየን ነው የምትጠቀመው? ባጃጁም ትከራያለች፣ ትሰራለች ማለት ነው። ሽፈር አላት? የራሳ ሽፈር እና አንዳንድ ጊዜ ራሴ እጃት የሚታቀን ምናምን አለ ትምህርት ስተምርሃል፣ ሀይልሽ እስከ አስር ትምህር ያለ እዚህ ብረታ ብረት ስስራ። ልጆችም ከአንተ ጋር አሉ፣ ሰራተኞች አሉ። ማን ነው ያስተማራቸው? ራሴ ራሴ ራሴ ነው ያስተማርኩት። ሁለት እጆች የሉሁም፣ እግሮችህ ላይም እንደዛ ለመራመድም በጣም አስቸጋሪ ናቸው። እንዴት ነው ስራ ላይ አያስቸግርህም? እኔ አያስቸግረኝም፣ የሆነ የሁን ስራ አያስቸግረኝም። ራሴ በጭንቅላቴ አያስቸግረኝም ብዬ ስገባ ሁሉም ይሳካልኝ ማለት ነው አሁን ይህንን ትልቅ የበር መዝጊያ እየሰራ ነበር ያገኘው እና ስንት ነው የምትሸጠው እሱ አስራ ሁለት ሺ ነው የምትሸጠው ሀገረ ሰላም ከተማ ውስጥ የሚኖሩ ወጣቶች ምን ይሉ ሀል አንተን ሲያየው በቃ ለምደኝም ማለት ይቻላል ምናይልኝም አይገረሙም አይገረሙ በቃ አንዳንድ ጊዜ አንዳንድ ሰው አለው ከእኔ እሱ የሚሰራል እኔም አስተምረኝ ምናምን የሚላለ። አዎ፣ አንዳንድ ሰው ማለት ነው። ወጣቶቹ ግን ስራ ይወዳሉ። እዚህ ከተማ ውስጥ ይሰራሉ። ስራ መወድ ሰው የለም፣ ቁጭ ብሎ ነው የሚውለው። ምንድን ነው የሚሰሩት? የት ይውላሉ? ጠላ ቤት ምናምን። እዚህ ሀገረ ሰላም ውስጥ ደግሞ ከተማዋን በጠጅ ትታወቃለች። አዎ፣ ጠጅ አለ፣ ጠላ ደግሞ ብዙ አለ። ልጅ ጠጅ ትጠጣለ? አልጠጣም። ከስራ ውጭ ወዴት ነው የምትሄደው? ማለት ስራ ስጨርስ አንዳንድ ጊዜ ወንድሞቼ ምናምን ሻይ ቡና ምናምን ትላላችሁ። ሀይልሽ ምን ያስቸግረኛል የምትለው ነገር አለ? በህይወት ውስጥ ስትኖር ሁለት እጆች የሉሁም፣ እግሮቹ ላይም በጣም ችግር አለብህ። ምን ያስቸግረኛል የምትለው ነገር አለ? አቸግረኛ አቅም ያለው ቴክኖሎጂ ተጠቅሜ ማለት ነው። እንጃ ተቸግረ ያቅም አሁን ቅድም የኤሌክትሪክ ሽቦ በእጆች ጉልበት ስትጠቅም ነበር ያየው አደጋ ደርሶብህ? አያቅም አያቅም፣ እስከዛሬ አያቅም ሰርተህ ያገኘው ገቢ ምን ያህል ነው? በገንዘብም በንብረትም እስኪ ዘርዝረህ ንገረኝ። ምን ምን ምን አለህ? አንድ ሞቶ አምሳ አለኝ። ሞቶ አምሳ ሺህ ብር ባጃጅ ደግሞ አለ። ለመሆኑ የመንግስት አካላት የዚሁ አካባቢ አስተዳዳሪዎች ምን ይሉሃል? ማበረታቻ የሰጡህ ወይ ሽልማት የሰጡህ ነገር አለ እስከ ዛሬ? ሰጡኛል። አቅም ቦታ ደግሞ ሰጡኛል። አሁን መሬት አግኝተሃል? የምሰራበት ነው ሽልማት ይሁን ማበረታቻ ግን አላገኘህም? አግኝቼ አላቅም። ሰዎች ግን ምን ይላሉ አንተን ሲያዩ? እገረማለሁ። አንዳንድ ሰዎች ልጆቻቸው ማለት ነው እንደዚህ ብሎ እየሰራ አንተ አንተ ዝም ብለህ ቁጭ ብለ ተውላለ ምናምን። እንዳንተ ሆነው አካል ጉዳተኞቹ እዚሁ ከተማ ውስጥ ስራ የሚሰሩ አሉ? የለውም፣ ብዙ የለውም። የሚለምኑ ሳሉ የሚለምኑ ደግሞ ብዙ የለውም። ወጣት ሁሉም ሙሉ የሆነ ነው ባለሙሉ አካል ሆኖ ወደ አንተ መጥቶ የሚለምነህ ሰው አጋጥሞ ያውቃል? ብዙ ብዙ። ምን ትላቸዋለህ? እስኪ ንገረኝ። እሰጣለሁ፣ እሰጣቸዋለሁ። ግን ሰርተህ ብላ ምናምን አትላቸውም? ሞክረዋለሁ፣ ግን የሚሰማ ሰው ብዙ የለም። ምን ትላቸዋለህ? ስሩ፣ ሰርተህ ብሎ ከኔ ጋር ሙያ ሰልጥ ናቸው፣ ሙያ ያዙ ምናምን ይላችኋለሁ። አንዳንድ ሰዎች ሀይልሽ፣ ከሀገር ውጭ ለመውጣት የተሻለ ኑሮ ለመፈለግ ባህር ውስጥ ገብተው እንዲህ አለቁ ሲባል ሰምተህ ይሆናል። ያኔ ምን ታስባለህ? ሀገራችሁ ሆኖ የሚሰሩ ነበር እንደዚህ ችግር አይመጣም ነበር ብዬ አዝናለሁ ማለት ነው። ሙያት ተማሩ ስሩ ምናምን እላቸዋለሁ። አንዳንድ ሰዎች አሉ የቀሩ ማለት ነው። አንተ ነግረሃቸው ከስደት የቀሩ አሉ። ሶስት አሉ ደግሞ ስራ ይዘዋል። ማሽን ነበር የሚገዛ ራሱ የመቀለ እጄ ብዙ ማሽን የለኝም። ግራይንደር፣ ሳላትርሽ፣ ፒንሳ የብረታብረት ስራ ለመስራት ግን ከዚህ በላይ በጣም ያስፈልግሃል። ብዙ ብዙ አሉ፣ ራትር አሉ፣ ቶርኔ የሚበላሉ ብዙ ነገር አሉ ማለት ነው። ደግሞ ይሄ አልጻፍክበትም። ሀይልሽ ብረታብረት ብለ አልጻፍክበትም። ሰው ያቀሃል ማለት ነው። በጽሁፍ ሳይሆን በሙያ ስለ የምታማመን ሁሉም ዳይሬክሽን ጋር እንሄድ ምናምን ነው ምሉ አንተን ለመርዳት ያሰበ ሰው አጋጥሞ ያውቃል? አንዳንድ አሁን የምትለምነው የመሰለ ወይ የተቸገርክ መስሎት እንደዛ ያሰበ ሰው አጋጥሞ ያውቃል። እዚህ ሀገር አጋጥሞ ያውቃል። መቀሌ ግን ቁጭ ብዬ አንድ ሰው መጥቶ ብር አስር ብር ማለት ነው ሰጠኝ። ከዛስ እኔ ደግሞ ይዚ ቲንክ የዋልኩት በዛ የሆነ ሰው ይታውቁም እንዴ ምናምን ነው አላቁም ያሳዝናል ምናምን አለ Das ist ein bisschen Luana. Das ist ein ጎጃም፣ የፍቅር ፋኖስ የበላይ አገር ማርቆስ፣ ትግራይ የኳንስ ቢሰዋ፣ አስተያየቶቻችሁ አሁን ባስደመጥናችሁ ዘገባ ላይ እየደረሱ ነው። እውነትህን ነው፣ በርታ፣ በጣም ጎበዝ፣ አርያ የምትነህ እያሉ አስተያየቶቻቸውን እየሰጡ ነው። እናመሰግናለን። ሀናን ቆንጆ፣ አንችንም እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። አናናያ፣ ሶሪና ኤልያስ ገብሩ ጋዜጠኞችና የኢንተርኔት አምደኞች ናቸው ክስ ሳይመሰረትባቸው እንደታሰሩና የታሰሩበት ምክንያት በይፋ ሳይነገራቸው ከሶስት ወራት በላይ በእስር ቤት እንደሚገኙ ቤተሰቦቻቸው ለአሜሪካ ድምጽ ሬዲዮ ገልጸዋል መንግስት በበኩሉ የታሰሩ ጋዜጠኞች ሙያው የሚጠይቀውን የጋዜጠኝነት ስነ ምግባር ባለማክበራቸው ወይም ጋዜጠኞች ባለመሆናቸው ነው በማለት ይከራከራል። የጋዜጠኞች ደህንነት ተሟጋቹ ሲፒጄ ደግሞ ጋዜጠኞችና ጦማሪያን የታሰሩት ስለ ጻፉ ብቻ ነው፣ በአስቸኳይ ሊፈቱ ይገባል ይላል። ጽዮን ግርማ ዝርዝር አላት። የጋዜጠኛ አናንያ ሶሪ ባለቤት ወይዘሮ ቤዛዊት ኃይለ ጎርጊስ ባለቤቷና የሶስት ዓመት ተኩል ሴት ልጇ አባት ተይዞ ከታሰረ ሶስት ወር እንዳለፈው ትናገራለች ባለቤቷ በተለያዩ መጽሔትና ጋዜጦች ላይ መጻፉን በድረገጾችና በፌስቡክ ገጹ ላይ ሀሳቡን ማንጸባረቁንና በየትኛው ሚዲያ ላይ ሀሳቡን በነጻነት ሲገልጽ ከመመልከቷ ውጪ ሌላ የሰራው ወንጀል እንደሌለ ትናገራለች። ህዳር ስምንት ቀን 2009 ዓመተ ምህረት ወደ አሜሪካ ኤምባሲ ለስብሰባ በመሄድ ላይ ያለ ከመንገድ ላይ ተይዞ መታሰሩን ከማወቅ ውጭ ሌላ ምንም የምታውቀው ነገር እንደሌለም ትገልጻለች። ምንም ነገር አናውቅም። በምን እየተጠርጥሮም እንደሆነ ፕሮሰሱም አይታወቅም። እስር ቤት ብቻ ነው ያለው። አሁን ወደ ህግ ፊትም ቀርበ ቻርጁም የተነገረው ነገር የለምና ይሄ ይሄ ሰው እንግዲህ ከጋዜጠኝነቱ በስተጀርባ ባለቤት ነው፣ የልጅ አባት ነው። የእሱ ቤት አለመኖር በጣም የሚጎዳው ነገር አለና ይጎዳለች፣ ወንድም ይጎዳል፣ እህቶቹ ይጎዳሉ። እና የእሱ ከቤት መታጣቱ ለእነሱ እንደ ዞር ማድረግ መስሎ ቢታይም ለእኛ ደግሞ እጦት ነው። አናንያ ሶሪ በታሰረበት ቀን እንዲሁ በተለያዩ ጋዜጦችና መጽሔቶች ላይ ከሪፖርተርነት እስከ አዘጋጅነት በመስራት የሚታወቀው ጋዜጠኛ ኤልያስ ገብሩም አብሮ እንደታሰረ ቤተሰቦቹ ይናገራሉ። በተጨማሪም ከዚህ ቀደም ከነ ሀብታሙ አያሌው ጋር በእስር የነበረው የአንድነት ፓርቲ አባል ዳንኤል ሽበሽም አብሮ ታስሯል። ጋዜጠኞቹ አሁን ስለሚገኙበት ሁኔታ ሁኔታቸውን በቅርብ እንደሚከታተል የገለጽልን የቅርብ ወዳጅ ነኝ ያለ አንድ ግለሰብ ለአሜሪካ ድምጽ አስረድቷል። መጀመሪያ ገርጂ ፖሊስ ጣቢያ ነበሩ። ከዛ ደግሞ ከሶስት ቀን በኋላ ወደ ፖሊቲክ ከተማ ፖሊስ መምሪያ ያመጧቸው አሁን ደግሞ ካሉበት ፖሊስ ጣቢያ የመብት ጥያቄ አንስተው ነበረ። ያነሱት ምንድን ነው? እስካሁን ድረስ ከሶስት ወሮ በላይ ታስረናል። ስለዚህ ካሰርንበት ምክንያትን አላወቅ ነው። ኮማንድ ፖስቱ ምስልስም ካለ ይምጣና ያናግረን። ከእኛ በኋላ መጥተው ሶስት ዙር ሁለት ዙር እየሄዱ ስልጠና ይመጡዋሉ። እኛ ግን ቁጭ ብለናል። ክስም ከሆነ ክስም መስርቱ ግን ብለ ጠይቋቸው ነበር። ያንን ምላሽ በሚጠብቁበት ሰዓት ነው እንግዲህ ማታ ላይ ጠይቀው መልስ ይሰጣቸዋል በተባሉበት በእለቱ ቀን የዛን ቀን መጥተው እነሱ እንዳለ በታስነዋቸዋል አንደኛ ነው ማርያም ሶሪያ አሁን ያለበት ካሳንቺ ስድስተኛ ፖሊስ ጣቢያ የሚባለው የሚባለውን ያለው እዛ እስር ላይ ይገኛል። ከዛ በመቀጠል ግን ኤልያስ ገብሩ ደግሞ ፖፑላሪ ፖሊስ ጣቢያ ነው የታሰረው። የጨርቆስ አካባቢ ነው ይሄ የሚገኘው። ሶስተኛው ግን ያለው ዳንኤል ነው። አቶ ዳንኤል ሽበሺ ወደ ቄራ አካባቢ መስጊዱ አጠገብ ያለ የጊዜያዊ ፖሊስ ጣቢያ ነው የሚለውን ነው። የጋዜጠኛ ኤልያስ ገብሩ እህት ሰላማዊት ገብሩ የምትኖረው ከአዲስ አበባ ወጣ ብላ በምትገኘው ሆለታ ከተማ ነው። ወንድሟ ከመታሰሩ ውጪ ስለታሰረበት ምክንያት ሳታውቅ ከሶስት ወር በላይ እንዳለፈ ትገልጻለች። መረጃ የለም። የሰራው ነገር የለም። እኔ ማለት ጋዜጠኛ መሆኑንና ያመነበትን ነገር እንደሚሰራ ብቻ ነው እንጂ የምናቀው ሌላ ነገር የሰራ ወንጀልም የለም። የጻፈው ጽሁፍም የለም። ምንም የምናውቀው የለም። ከካፌ እንዲያዙት ብቻ ነው የምናቀው። ማታ ላይ ማለት ነው፣ አንድ ሰዓት አካባቢ ህዳር ስምንት ላይ ያስገቡት እስር ቤት ማለት ነው። ሄደን ከመጠየቅና ቀለብ ከማድረስ በስተቀረ ምንም ነገር የለም። የሚጠየቅም አካል ጠፋ። የሚሉትም ነገር የለም። ምንም ነገር የለም። በቃ እንደ ዝም የተባለ ነገር ነው። እኛ ክፍለ ሀገር ነው ያለንን ከአዲስ አበባ አርባ አራት ኪሎ ሜትር ሁለት ሰዓት ነው፣ ቢያንስ በትራንስፖርት ከአንድ እስከ ሁለት ሰዓት ያስኬዳል። መሄጃ ብቻ ማለት ነው። መመለሻም ሁለት ሰዓት። ስለዚህ እኔ አሁን እኔም ስራ ላይ ነው የማሳልፈው፣ እናቴም ስራ ላይ ነው የምታሳልፈው። አባቴ እንኳን እቤት ነው ያው ትንሽ አቅምም ከበድ ህመምተኛም ስለሆነ በቃ በሳምንት ነው ብቶሻል ሄደን ልናየው የምንችለው። በየቀኑ እንኳን ሄደንም ቀለብም አናደርስለትም በየቀኑ ሄደን ማግኘት አንችልም። በጣም ማስብ ማለት በቃ ወደ እግዚአብሔር ከመጪውና ከማልቀስ በስተቀር ሌላ አማራጭ የለንም። የጋዜጠኞቹን ሁኔታ ለመጠየቅ የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ጋር በተደጋጋሚ ስልክ ደውለን ስልካቸውን አላነሱልንም። ነገር ግን ከሶስት ወራት በፊትና ከዚያ በኋላ ጋዜጠኞችን በተመለከተ ለአሜሪካ ድምጽ ሲናገሩ ሰዎች ስለ ጻፉ ብቻ አይታሰሩም ብለው ነበር። ከህግ ውጭ እንዲሁ አንድ ሰው ዘሎ ሰውን ማሰር አይችልም አንዳንድ ጊዜ ስህተቶች ሊፈጥሩ ይችላሉ። ያንን ስህተት ደግሞ ፈጥኖ ማስተካከል አስፈላጊ ይመስለኛል። ከዛ ውጭ ግን ስለ ጻፉ ብቻ አይታሰሩም። ነገር ግን ይህ የተጻፈው የሚታይበት ሁኔታ ይኖራል ማለት ነው። የጋዜጠኛ አናንያ ሶሪ ባለቤት በበኩሏ አናንያ ከጋዜጠኝነት ውጪ ሌላ ሙያ የለውም ትላለች። ጽፋቸውን ጽሁፎች እንደ ካሪያ ከተጠረበት ሌላ ነገር ነው ግን ጸሐፊ ነው። የሚያስብ ሰው ነው። ማሰቡን ደግሞ ሁሌም ኮንስታንትሊ ያንጸባርቃል ለሚያውቃቸው ሰዎች በሙሉ አገኘው ሚዲያም ሁሉ ለማስተራጨት ይሞክራል። ተጠያቂነት አለኝ ብሎ የሚያስብ ዜጋ ነው እና ሁሌም ስለሚጨነቅ የሚያስበውን ነገር ሁሉ ሪፍለክት ያደርጋል። የጋዜጠኛ አናንያ ሶሪ ባለቤት ጽፏልም፣ ዘልፏልም፣ ስህተት ሰርቷልም ከተባለ እኮ እድል አግኝቶ መጠየቅ ነበረበት። እንዲሁ እስር ቤት ያለ ምክንያት ማስቀመጥ ምን ይባላል ስትል ትጠይቃለች። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የምስራቅ አፍሪካ ተጠሪ ሙረት ሞቲ ጋ ከሳምንት በፊት ጋዜጠኞችን በተመለከተ መንግስት ሰዎች ስለ ጻፉ ብቻ አይታሰሩም በሚል የሰጠውን መግለጫ በተመለከተ ተጠይቀው ይህን ምን ላይ ሰጥተው ነበር ጆርናሊስት ብሎገርስ ኢትዝ ኦብጀክቲቭ ፋክት ኢትዮጵያ በድርዘን የሚቆጠሩ ጋዜጠኞችን ማሰሯ በመረጃ የተረጋገጠ ሐቅ ነው። ሌላኛው ሐቅ ደግሞ የመናገር ነጻነታቸውን ተጠቅመው ለኢትዮጵያ ሕዝብ ይበጃል ያሏቸው መረጃዎች የሚያሰራጩ ሰዎች መታሰራቸው ነው። ሌላ በመረጃ የተደገፈ ተያያዥ ሐቅ ልጨምር። ጋዜጠኞችና የጦማር ጸሐፊዎች ሐሳባቸውን በመግለጻቸው ብቻ ታስረው ይገኛሉ። ይሄ ሁሉ ሐቅ የፈጠራ ሥራ ነው ብሎ መናገር ከእውነት የራቀ ተግባር ነው። የጋዜጠኞች መብት ተሟጋቹ ሲፒጄ የዚህ ዓመት ሪፖርት መሰረት ኢትዮጵያ 16 ጋዜጠኞችን በማሰር በአፍሪካ ከግብፅና ከኤርትራ ቀጥሎ አፋኝ አገር በመባል በሶስተኛ ደረጃ ላይ ትገኛለች ብሏል። በስተ መጨረሻ በየሁለት ዓመቱ ወደሚካሄደው የዋጋዱጉ የፊልም ፌስቲቫል እናመራለን። ሁለት ኢትዮጵያዊ ፊልሞች በመታየት ላይ ናቸው። ማን ተካፍቶት ስለ እሺ ግርታ የተሰኘው ፊልም አዘጋጅ ነው ከመስታወት ጋር ቆይታ አድርጓል። ከተለያዩ የአፍሪካ ሀገራት ተወዳድረው እጩ የሆኑት ፊልሞች በኦጋዱጉ ከተማ ፊልም ቤቶች በመታየት ላይ ናቸው። በዚህ ሳምንት ለመጨረሻው ዙር ውድድር ከተለያዩ የዓለማችን ሀገሮች በመጡ በበርካታ የፊልም ባለሙያዎችና የከተማ ነዋሪዎች ፊልሞቹ በመገምገም ላይ ናቸው። በፓን አፍሪካ የአፍሪካውያን ፊልም ውድድር ውስጥ በኢትዮጵያውያን የተሰሩት ፍሬ እና ግርታ የተሰኙት ፊልሞችም ይገኙበታል። ከአጭር ፊልም ረድፍ ግርታ የተሰኘው ፊልም አዘጋጅ ስለ ዘንድሮ የፓን አፍሪካ ፌስቲቫል ከኦጋዱጉ እንዲህ ገልጾልናል። የፌስፓኮ የፊልም ፌስቲቫል በጣም በሚደንቅ ሁኔታ በከተማ ውስጥ በትልቅ ሁኔታ ነው የሚታየው። ይገርምሻል። ከተማው ያን ያህል ትልቅ ባይሆንም ግን ፌስፓኮ በጣም በልዩ ሁኔታ ነው። በየመንገዱ በየቦታው፣ ሲኒማ ቤቶቹ እራሳቸው የተለያዩ ቦታ ነው ያሉት እና የእኔም ግርታ የተሰኘው አጭር ፊልም የክንፈ ባምቡም ፍሬ የተሰኘው ፊልም በተለያየ ሰዓት የተለያየ ቦታ ታይቶ ነበር። የእሱ ታይቶ ሁለት ሰዓት ላይ የኔ ደግሞ ሌላ ሲኒማ ቤት በሀበሻ አምስት ሰዓት ላይ ታየ። ከዛ በኋላ ደግሞ ማታ የእሱ ታየ እንደገና። ዛሬ የእኔ ሌላ ሲኒማ ቤት ታይቷል። ነገ ደግሞ አንድ ደግሞ ሌላ ሲኒማ ሲኒማ ቡርኪና የሚባል ቦታ ይታያል። ፍሬ አንቺ እንደሆነሽ አውቄያለሁ። በኋላ ክፈች ከፍሬ ልጀምርና ያው የራሴ ማስቀደም ማለት ነው በጣም ጥሩ ነው የተሰራው እውነቱን ለመናገር ፍሬ በደንብ አድርጎ የተመልካቹ ስሜት ሰቅዞ የሚያዝ አቅም የነበረው መጨረሻ ላይ ህብረተሰቡ እዛ የነበረው ተመልካች ካለቀ በኋላ ከፍተኛ አድናቆት ነው የተቸራው ፊልሙ በጣም ጥሩ ሆኖ አግኝቼዋለሁ በጣም ቆንጆ ነው በጣም ቆንጆ ነው አቶ ዳግም ፕሮግራም ስትሰሩ ለህሊናችሁ ለወዳችሁ አትስሩሽ። ወደ ራሴ ደግሞ ስመለስ እኔም የታየ ጊዜ ወደ ግርታ ደግሞ ግርታም በታየበት ቦታ ላይ ከሌሎች የተለያዩ ፊልሞች ጋር ነው የታየው። አጫጭር ስለሆነ አንድ አራት፣ አምስት ፊልሞች አንድ ላይ ነው የሚታዩት። ረዥም ሲሆን ለብቻ ነው እና ልክ የኔ ፊልም እንዳለቀ በጣም ከፍ ያለ ጭብጨባ ነበር፣ አድናቆት። እንደገና ደግሞ ካፕሽን ወይንም ደግሞ የስም ዝርዝሩ ዳይሬክተር፣ እንደዚህ ሲኔማቶግራፍ የሚባለው በሙሉ የስም ዝርዝሮች ሲያልቅም በድጋሚ የደመቀ ጭብጨባ ነው ያደረጉት። እና በኋላ ላይ ጋዜጠኞች መጥተው ጥያቄ ያደረጉ፣ የተለያዩ ሰዎችም መጥተው አድናቆታቸውን ገለጹልን። ፍሬ ላይም ልክ እንደዛው በተመሳሳይ በርካታ ሰዎች መጥተው አድናቆታቸውን ሲገልጹ ፎቶ ሲነሱ ጋዜጠኞች መጥተው ሲጠይቁ ሁለቱም ፊልሞች ላይ ያለው ተቀባይነት በጣም ደስ የሚል በጣም የሚያኮራ ነገር ነው። የበለጠ ደግሞ ያስደስተኝ እንትን ማታ ላይ ግብዣ አለ፣ ፓርቲ። የፊልም ሰሪዎች፣ ፕሮዲሰሮች፣ ዳይሬክተሮች እንዲሁም ተዋንያን በአጠቃላይ ተሰብስበው እርስ በርስ የሚተዋወቁበት ግብዣ ነበረ። አንድ ሊቢያ ሆቴል የሚባል የከተማው ትልቅ ሆቴል ነው። ልክ እንደ ሸራተን አይነት ነገር ነው። እዛ የፊልም ሰሪዎቹ በሙሉ ተጋብዘን ነበር። ያው ጥሩነቱ ምንድን ነው? ሌላ ጊዜ የማታገኛቸውን ሰዎች በስንት እንትን በቀላሉ እራሳቸው መጥተው አሁን አንዷ የፈረንሳይ የላይን ፕሮዲሰር ነኝ ብላ መጥታ ተዋወቀች። ፊልምን ተመልክቼዋለሁ ከሌ ነው የሚባለው ካርዴንን ካለች እና ስለ ፊልሙ ገለጠች። እኔ በጣም ሩቅ ገና ገና ምንም ዳደሌ ነው ያለሁት፣ ግን ሴትዮዋ መታምናለች። ሀይሌ ገሪማን በጣም አደንቋለሁ እና ያንተ ፊልም ውስጥ የዛ አይነት ፖቴንሻል ተመልክቻለሁ አለች። እንዲህ አይነቱ ውቅ እድል ይሰጥሻል። በየቦታው ሰዎች መጥተው አድናቆታቸውን ይገልጹልሻል። ወደፊቱን ጥሩ የሆኑ እድሎችን ይሰጡሻል። በአጠቃላይ ግን የሁለታችንን ፊልም የፍሬም በረዥም የፊልም ዘርፍ፣ ግርታም በአጭር ፊልም ዘርፍ በተመልካቾች ዘንድ ከፍተኛ አድናቆትን አግኝቷል። እንግዲህ አሁን እዛ የቀረቡ ፊልሞች አሉ። ከእናንተ ጋራ እጩ ሆነው የመጡ ፊልሞች አሉ አይደለም? የተለያዩ የአፍሪካ ሀገሮች ከእናንተ ጋር ስታወዳድሩት ምን ይመስላል? እናንተ ከሰራችኋቸው ፊልሞች ጋር እኔ ከእነሱ ጋር ሳወዳድር አቅም አላቸው። አቅም ማለት የገንዘብ አቅም፣ የፕሮዳክሽን አቅም ታይበታለሽ። የእነሱ ፊልም ላይ ገንዘብ ስላለ መጨረሻ ላይ ስም ዝርዝር ሲወጣ የትልልቅ ድርጅቶች እንትን ነው የምታይበት። የእኔ ፊልም ላይ ግን በኋላ ላይ የእኔ ስም ብቻ ነው ያለው። ማለት በብዛት ማለት ነው፣ የማይገባ ነው በእርግጥ ዳይሬክተርም፣ ፕሮዲሰርም፣ ጸሐፊም፣ ሎኬሽን ብቻ በየቦታው ስሜ አለ። ያ የሆነው ፈንድ ወይንም ደግሞ አቅም ስለሌለኝ ነው። ግን ደግሞ ከሰዎቹ ያገኘሁት አጸፌታ የታሪኩ ፍሰትና ማለት ተከታታይ ድርጊቶቹ ፈቅ ወያዘን ነው የሚሉት እነሱ። ስለዚህ አሸንፋለሁ ብለ ታስባለ እሱን። እንደዛ አደለም እንደ ስሜቱ እዛ ጋር ያደርሰኛል ብለ ታስባለ። እኔ አሸንፋለሁ ብዬ አደለም የላኩት ፊልሙንም። እንግዲህ መቼ ነው ውጤቱ የሚሰማው? የመጨረሻ የመዝጊያ ስነ ስርዓቱ ቅዳሜ ነው የሚካሄደው። ስለዚህ እንግዲህ እስከ ቅዳሜ የጭንቅቀን ነው በለኝ። ጭንቅቀን። አይ እኔ እውነቱን ለመናገር እኔ እንትን ብያለሁ። ማለት ስመጣም የሆነ አሸንፋለሁ እንደዚህ ምናምን አይደለም። ሰዎች ለማግኘት ትልልቅ ሰዎች እድሉን ወደፊት ለማግኘት ከሰዎች ጋር ለመገናኘት ነው እሱ። ተሳክቷል። አሁን እንዳየሁት ውጤቱም ጥሩ ነው። መቼም ምኞት አይከለከልም። እግዚአብሔርም ስትመኝ ሊያደርግልሽ ይችላል። እስከ ቅዳሜ ድረስ እንግዲህ መልካም እድል ይሆንላችሁ ለሁለታችሁም። አሚን፣ አሚን፣ አሚን፣ አሚን፣ አሚን። ማንቴ እንግዲህ መልካም እድል ለኢትዮጵያዊ ፊልሞችም እንደዚሁ መልካም እድል እንላለን ስናስተናግዳቸው ያመሸኑ ሄኖክ ሰማግዜር ና ጽዮን ግርማ መልካም ድል በማለት እንሰናበታለን በቃ ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያብረው ነው የጋቢና ዲጄ ዲጄ ፋቱ ጋር በፍጥነት በመሆን የምሰናበተው ሄኖክ ሰማግዜር ነው